The voice of a ለኮንጎ ዲሞክራሲያዊት ሪፐብሊክ ሰብአዊ እርዳታ ያስተባበረው የተባበሩት መንግስታት ድርጅት የለጋሾች ስብሰባ ነገ ጄኔቫ ውስጥ ይካሄዳል ተብሎ እየተጠበቀ ነው። ለጋሾች 17 ሚሊዮን ዶላር እርዳታ ለማሰባሰብ የተዘጋጁ ቢሆንም የማዕከላዊ አፍሪካዊቱ ሀገር መሪዎች ግን በመዋጮው እንደማይተባበሩና በስፍራውም እንደማይገኙ አስታውቀዋል። አኒታ ፓውል ከጆሃንስበርግ ያጠናቀረችው ዘገባ አለት ዝታ በላቸው ታቀርበዋለች። የተንጣለለ የቆዳ ስፋት ያላት የማዕከላዊ አፍሪቃ አገር ኮንጎ በከርሰ ምድር ማዕደኗ እጅግ ባለጸጋ ብትሆንም መንገዶች ያልተዘረጉላትና መሰረታዊ የመንግስት አገልግሎት ስለሌላት አስራ ሶስት ሚሊዮን ዜጎቿ የሚላስ የሚቀመስ እንደሌላቸው የተባበሩት መንግስታት ድርጅት ይናገራል። ስለዚህም የመንግስታቱ ድርጅት ከሶሪያና የመን እኩል የተጎዱ በሚላቸው የሀገሪቱ ክፍሎች ሰብአዊ ቀውስ ለማስወገድ የእርዳታ አቅርቦት አስፈላጊ መሆኑን የተራዶ ድርጅቶች ይናገራሉ። የተባበሩት መንግስታት ድርጅት በእርስ በርስ ውጊያ የሚናወጡ ሶስት የኮንጎ ክልሎችን ካሲ ታንጋኒካ እና ደቡብ ኪቡን በከፍተኛ የረሃብ ቀውስ የተመቱና አስቸኳይ እርዳታ የሚያስፈልጋቸው ብሏል። የተመጣጠነ ምግብ በማጣት ይሞታሉ ተብሎ የሚገመት የህፃናት ቁጥር ሁለት ሚሊዮን እንደሚደርስ የመንግስታቱ ድርጅት ገልጿል። የአገሪቱ መንግስት ግን የመንግስታቱ ድርጅት ግምገማ እውነትነት የለውም አጣዳፊ እርዳታ አያስፈልግም ሲል ይከላከላል። የፕሬዝደንቱ አማካሪ ፓትሪክ ናካንጋ ለቪኦኤ በሰጡት መግለጫ የጄኔቫው ጉባኤ የተደራጀበትን ሂደት መንግስት እንደሚቃወምና የሀገር ሉዓላዊነትን ማገናዘብ እንዳለበትም ተናግረዋል። የጉባኤው አደራጆች የኮንጎን ስም ሆን ብለው ጥላሸት ቀብተዋል። መንግስት በጉባኤው እንዲካተቱ የጠየቃቸው ጉዳዮችን ጆሮ ዳባ ልበስ ብለዋል። ዋናው የጉባኤው መሰረታዊ አስፈላጊነት በትብብር ላይ የተመሰረተ አይደለም ነው ያሉት። የካቶሊክ ቤተ ክርስቲያን በበኩሏ የማዕከላዊ አፍሪቃ ሪፐብሊክ መንግስት በጉባኤው አልሳተፍም ማለቱን ነቅፋለች። የቤተ ክርስቲያኗ የኪንሻሳ ቄስ ባለፈው እሁድ ስብከታቸው ባዶ እጃችንን ሆነን እርዳታ ሲሰጡን አሻፈረኝ አንቀበልም ማለት ትክክል አይደለም ማለታቸው ተጠቅሷል።